መጽሐፈ ነገሥት ቀዳማዊ ምዕራፍ ስድስት የእስራኤል ልጆች ከግብጽ ምድር ከወጡ አራት መቶ ሰማንያ ዓመት በሆነ ጊዜ ሰሎሞን በእስራኤል ላይ በነገሠ በአራተኛው ዓመት ዚፍ በሚባለው በሁለተኛው ወር የእግዚአብሔርን ቤት መሥራት ጀመረ። ንጉሡ ሰሎሞንም ለእግዚአብሔር የሠራው ቤት ርዝመቱ ስድሳ ክንድ፣ ወርዱም ሃያ ክንድ፣ ቁመቱም ሠላሳ ክንድ ነበረ። በመቅደሱም ፊት ወለል ነበር። ርዝመቱም እንደ መቅደሱ ወርድ ሀያ ክንድ ወርዱም ከቤቱ ወደ ፊት አሥር ክንድ ነበር። ለቤቱም በዓይነ ርግብ የተጓዙ መስኮቶች አደረገ። በቤቱም ግንብ ዙሪያ በመቅደሱና በቅድስተ ቅዱሳኑ ግንብ ዙሪያ ደርብ ሠራ፣ በዙሪያውም ጓዳዎች አደረገ። የታችኛውም ደርብ ወርዱ አምስት ክንድ፣ የመካከለኛውም ደርብ ወርዱ ስድስት ክንድ፣ የሦስተኛውም ደርብ ወርዱ ሰባት ክንድ ነበር። ሰረገሎቹም በቤቱ ግንብ ውስጥ እንዳይገቡ ከቤቱ ግንብ ውጪ አረፍቶች አደረገ። ቤቱም በተሠራ ጊዜ ፈጽመው በተወቀሩ ድንጋዮች ተሠራ። በተሠራም ጊዜ መረጃና መጥረቢያ፣ የብረትም ዕቃ ሁሉ በቤቱ ውስጥ አልተሰማም። የታችኛውም ደርብ ጓዳዎች በር በቤቱ ቀኝ አጠገብ ነበር። ከዚያም ወደ መካከለኛው ደርብ በመካከለኛውም ወደ ሦስተኛው ደርብ በመውጫው ያስወጣ ነበር። ቤቱንም ሠርቶ ፈጸመ። በዝግባውም ሰረገሎችና ሳንቃዎች ከደነው። በቤቱም ሁሉ ዙሪያ ቁመታቸው አምስት አምስት ክንድ የሆነ ደርቦች ሠራ። ከቤቱም ጋር በዝግባ እንጨት አጋጠማቸው። የእግዚአብሔርም ቃል ወደ ሰሎሞን መጣ እንዲህ ሲል ስለዚህ ስለምትሠራው ቤት በሥርዓቴ ብትሄድ ፍርዴንም ብታደርግ ትመላለስበትም ዘንድ ትእዛዜን ሁሉ ብትጠብቅ ለአባትህ ለዳዊት የነገርሁትን ቃል ከአንተ ጋር አጸናለሁ። በእስራኤልም ልጆች መካከል እኖራለሁ። ሕዝቤንም እስራኤልን አልጥልም። ሰለሞንም ቤቱን ሠራው ፈጸመውም። የቤቱንም ግንብ ውስጡን በዝግባ ሳንቃ ለበጠ። ከቤቱም መሠረት ጀምሮ እስከ ጣራው ድረስ ውስጡን በእንጨት ለበጠው። ደግሞም የቤቱን ወለል በጥድ እንጨት ከደነው። በቤቱ ውስጥ ቅድስተ ቅዱሳን ይሆን ዘንድ ኋለኛውን ሃያውን ክንድ በዝግባ እንጨት ጋረደው በቅድስተ ቅዱሳኑ ፊት ያለውም መቅደስ ርዝመቱ አርባ ክንድ ነበር። የቤቱንም ውስጥ በተጐበጐበና በፈነዳ አበባ በተቀረጸ ዝግባ ለበጠው ሁሉም ዝግባ ነበር። ድንጋዩም አልታየም ነበር። በዚያም የእግዚአብሔርን ቃል ኪዳን ታቦት ያኖር ዘንድ በቤቱ ውስጥ ቅድስተ ቅዱሳኑን አበጀ። የቅድስተ ቅዱሳኑም ርዝመት ሃያ ክንድ ስፋቱም ሃያ ክንድ ቁመቱም ሃያ ክንድ ነበር። በጥሩ ወርቅም ለበጠው። በቅድስተ ቅዱሳኑም ፊት ከዝግባ የተሠራ መሠዊያ አደረገ፣ በጥሩ ወርቅም ለበጠው። ቤቱንም ሁሉ ፈጽሞ በወርቅ ለበጠው። በቅድስተ ቅዱሳኑም ፊት የነበረውን መሠዊያ ሁሉ በወርቅ ለበጠው። በቅድስተ ቅዱሳኑም ውስጥ ቁመታቸው አሥር ክንድ የሆነ ከወይራ እንጨት ሁለት ኪሩቤል ሠራ። የኪሩብም አንደኛው ክንፍ አምስት ክንድ የኪሩብም ሁለተኛው ክንፍ አምስት ክንድ ነበር። ከአንደኛውም ክንፍ ጫፍ ጀምሮ እስከ ሁለተኛው ክንፍ ጫፍ ድረስ ዐሥር ክንድ ነበር። ሁለተኛውም ኪሩብ ዐሥር ክንድ ነበር። ሁለቱም ኪሩቤል አንድ ልክና አንድ መልክ ነበር። የአንዱ ኪሩብ ቁመት ዐሥር ክንድ ነበር። የሁለተኛውም ኪሩብ እንዲሁ ነበር። ኪሩቤልንም በውስጠኛው ቤት አኖራቸው። የኪሩቤልም ክንፎቻቸው ተዘርግተው ነበር የአንዱም ኪሩብ ክንፍ አንደኛውን ግንብ ይነካ ነበር። የሁለተኛውም ኪሩብ ክንፍ ሁለተኛውን ግንብ ይነካ ነበር። የሁለቱም ክንፎች በቤቱ መካከል እርስ በርሳቸው ይነካኩ ነበር። ኪሩቤልንም በወርቅ ለበጣቸው። በቤቱም ግንብ ሁሉ ዙሪያ በውስጥና በውጭ የኪሩቤልና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸ። የቤቱንም ወለል በውስጥና በውጭ በወርቅ ለበጠ። ለቅድስተ ቅዱሳኑም መግቢያ ከወይራ እንጨት ደጆች ሠራ። መድረኩንና መቃኖቹን ደፉንም አምስት ማዕዘን አደረገ። ሁለቱንም ደጆች ከወይራ እንጨት ሠራ። የኪሩቤልንና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸባቸው፣ በወርቅም ለበጣቸው። ኪሩቤልንና የዘንባባውን ዛፍ በወርቅ ለበጣቸው። እንዲሁም ለመቅደሱ መግቢያ ከወይራ እንጨት አራት ማዕዘን መቃን አደረገ። ሁለቱንም ደጆች ከጥድ እንጨት ሠራ። አንዱ ደጅ በመጣጠፊያ ከተያያዘ ከሁለት ሳንቃ ተደረገ። ሁለተኛውም ደጅ በማጠፊያ ከተያያዘ ከሁለት ሳንቃ ተደረገ። የኪሩቤልና የዘንባባ ዛፍ የፈነዳም አበባ ምስል ቀረጸባቸው፣ በተቀረጸውም ሥራ ላይ በወርቅ ለበጣቸው። የውስጠኛውንም አደባባይ ቅጥር ሦስቱን ተራ በተጠረበ ድንጋይ፣ አንዱንም ተራ በዝግባ ሳንቃ ሠራው። በአራተኛውም ዓመት ዚፍ በሚባል ወር የእግዚአብሔር ቤት ተመሠረተ። በአሥራ አንደኛውም ዓመት ቡል በሚባል በስምንተኛው ወር ቤቱ እንደ ክፍሎቹና እንደ ሥርዓቱ ሁሉ ተጨረሰ። በሰባትም ዓመት ውስጥ ሠራው።